Foreign Service Institute. Amharic Basic Course. Unit 51. Basic Sentences. For Learning. <laughs> በጠቅላላው ሲታሰብ የኢትዮጵያ ትምህርትና የአሜሪካ ትምህርት በብዙ ነገር ይመሳሰላል። ሆኖም በአንዳንድ ነገር ይለያያል። ኮሌጅ ለምሳሌ በኮሌጅ ደረጃ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በጣም ይመሳሰላል። በአንደኛ ደረጃና በሁለተኛ ደረጃ የሚሰጠው ትምህርት ግን ከአሜሪካ ትምህርት ጋር አይመሳሰልም። አንደኛ ደረጃ ትምህርት ቤቶች ስንት ክፍሎች አሏቸው? አንደኛ ደረጃ ትምህርት ቤቶች በስምንት ክፍሎች ይከፈላሉ። በእያንዳንዱ ክፍል የአንድ ዓመት ትምህርት ስለሚሰጥ አንደኛ ደረጃ ትምህርት ቤትን ለመጨረስ ስምንት ዓመት ያስፈልጋል። አከፋፈል ሁለተኛ ደረጃ ትምህርት ቤቶችስ አከፋፈላቸው እንዴት ነው? ሁለተኛ ደረጃ ትምህርት ቤቶች በአራት ክፍሎች ይከፈላሉ። እንደዚህ ባሉት ትምህርት ቤቶች ሁሉ የአራት ዓመት ትምህርት ይሰጣል። በኮሌጅና በዩኒቨርሲቲ ውስጥ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በብዙ ነገር ስለሚመሳሰል ለእርስዎ አዲስ ነገር አይደለም። በኢትዮጵያና በአሜሪካ ትምህርት መካከል ብዙ ልዩነት አለ። በጠቅላላው ሲታሰብ የኢትዮጵያ ትምህርትና የአሜሪካ ትምህርት በብዙ ነገር ይመሳሰላል። ሆኖም በአንዳንድ ነገር ይለያያል። ለምሳሌ በኮሌጅ ደረጃ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በጣም ይመሳሰላል። በአንደኛ ደረጃና በሁለተኛ ደረጃ የሚሰጠው ትምህርት ግን ከአሜሪካ ትምህርት ጋር አይመሳሰልም። አንደኛ ደረጃ ትምህርት ቤቶች ስንት ክፍሎች አሏቸው? አንደኛ ደረጃ ትምህርት ቤቶች በስምንት ክፍሎች ይከፈላሉ። በእያንዳንዱ ክፍል የአንድ ዓመት ትምህርት ስለሚሰጥ አንደኛ ደረጃ ትምህርት ቤትን ለመጨረስ ስምንት ዓመት ያስፈልጋል። ሁለተኛ ደረጃ ትምህርት ቤቶች ሳከፋፈላቸው እንዴት ነው? ሁለተኛ ደረጃ ትምህርት ቤቶች በአራት ክፍሎች ይከፈላሉ። እንደዚህ ባሉት ትምህርት ቤቶች ሁሉ የአራት ዓመት ትምህርት ይሰጣል። በኮሌጅና በዩኒቨርሲቲ ውስጥ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በብዙ ነገር ስለሚመሳሰል ለእርስዎ አዲስ ነገር አይደለም። for comprehension በኢትዮጵያና በአሜሪካ ትምህርት መካከል ብዙ ልዩነት አለ። በጠቅላላው ሲታሰብ የኢትዮጵያ ትምህርትና የአሜሪካ ትምህርት በብዙ ነገር ይመሳሰላል። ሆኖም በአንዳንድ ነገር ይለያያል። ለምሳሌ በኮሌጅ ደረጃ የሚሰጠው ትምህርት ከአሜሪካ ትምህርት ጋር በጣም ይመሳሰላል። በአንደኛ ደረጃ እና በሁለተኛ ደረጃ የሚሰጠው ትምህርት ግን ከአሜሪካ ትምህርት ጋር አይመሳሰልም። አንደኛ ደረጃ ትምህርት ቤቶች ስንት ክፍሎች አሏቸው? አንደኛ ደረጃ ትምህርት ቤቶች በስምንት ክፍሎች ይከፈላሉ። በእያንዳንዱ ክፍል የአንድ ዓመት ትምህርት ስለሚሰጥ አንደኛ ደረጃ ትምህርት ቤትን ለመጨረስ ስምንት ዓመት ያስፈልጋል። ሁለተኛ ደረጃ ትምህርት ቤቶችስ አከፋፈላቸው እንዴት ነው? ሁለተኛ ደረጃ ትምህርት ቤቶች በአራት ክፍሎች ይከፈላሉ። እንደዚህ ባሉት ትምህርት ቤቶች ሁሉ የአራት ዓመት ትምህርት ይሰጣል። በኮሌጅና በዩኒቨርስቲ ውስጥ የሚሰጠው ትምህርት ከአሜሪካ ትምህርት ቤት ጋር በብዙ ነገር ስለሚመሳሰል ለርሰው አዲስ ነገር አይደለም።